아하 uh 아 -huh. uh -huh. ባለፈው ሳምንት በኢትዮጵያ የአሜሪካን ኤምባሲ ባዘጋጀው የባህል ሽግግር መርሃ ግብር በኩል ከመቶ በላይ የሚሆኑ ኢትዮጵያውያን ወጣት ሙዚቀኞች በሂፕሆፕ የሙዚቃ ስልት እንዲተሳሰሩ ባህላቸውና ልምዳቸውንም እንዲካፈሉ አንድ ዝግጅት ተሰናድቶ ነበር። የኤምባሲው ቃል አቀባይ የሆኑት ጆን አይስ ስለ ፕሮግራሙ ሀሳብ እንዲህ ያስረዳሉ። ሂፕሆፕ ርስ ዩስ ከዚህ መርሃ ግብር የምንጠብቀው ነገር ቢኖር በአሜሪካን ሀገር ያሉ የሂፕሆፕ አርቲስቶች ከኢትዮጵያውያን አርቲስቶች ጋር የሚተሳሰሩበትና ልምድ የሚለዋወጡበትን ዕድል መፍጠሩን ነው። ይሄ በሁሉም አሜሪካውያንና ኢትዮጵያውያን መካከል ትስስር የምንፈጥርበት አንዱ መንገድ ነው። አንድ ሳምንት በፈጀው የስልጠናና የትውውቅ እንዲሁም በጋራ ስራን የማቅረብ ሂደት በአዲስ አበባና በመቀሌ የሚገኙ ኢትዮጵያውያን ወጣቶች በዲጄነት፣ በሂፖፕ ሙዚቃ፣ በዳንስና በግድግዳ ላይ ስዕሎች የእውቀት ልውውጥ አድርገዋል። ኔክስት ሌቭል የሙዚቃ ፕሮግራም መርሃ ግብር አሜሪካን ሀገር የውጭ ጉዳይ መስሪያ ቤትና በኖርዝ ካሮላይና ዩኒቨርሲቲ እንዲሁም በሜሪዲያን ኢንተርናሽናል ሴንተር የሚደገፍ ሲሆን ከኢትዮጵያ ውጭም በራሻ፣ ሞንጎሊያ፣ ፔሩ፣ ቦሊቪያ፣ ጆርዳን እና ኔፓል የተጓዘ ነው። በኢትዮጵያ ስለነበረው ቆይታ የቡድኑ የቦታ ስራ አስኪያጅ ጄሲካ ፕሪስ ክላርክ እንዲህ ይናገራሉ። ሀአስባባ ስ ሜላ በጣም ደስ የሚል ጊዜን ያሳለፍ ነው። አዲስ አበባም መቀሌም ነበርን። በሁለቱም ቦታዎች ላይ የነበሩ የጥበብና የሂፕሆፕ ቤተሰቦች የሚያስደንቁ ነበሩ። ኃይላቸውና በጋራ ለመስራት ያላቸው ተነሳሽነት በጣም ቆንጆ ነው። እኛ የመጣነው ለማስተማር ብቻም አይደለም፣ ከነሱም ሆነ ከባህሉና ከሀገሪቱ ለመማር ነው። jessie Press got We've been really uh, fortunate to collaborate with the Addis Ababa University um Yarek School of Music as well as with our local partner over at Destino Dance Company and what we've been able to do is to collaborate um, with regard to Addis University አጋራችን ዴስቲኖ የዳንስ ኩባንያም ጋር እዚህ የሚገኙ ዲጄዎች ከኛ ከፊላደልፊያ ከመጣ ነው ዲጄ ጋር የተለየ ተሞክሯቸውን በመጠቀም ልዩ ስራ ነበር ያቀረቡት። ይህም መሰል ሙዚቃዎች እየሰሩና እየተማማሩ ከቆዩት፣ እንዲሁም በዚህ መርሃ ግብር አዲስ አበባ ላይ በሂፕሆፕ ስልጠና ያገኘው አሰግድ ሲሳይ ወይም በመድረክ ስሙ አዝማ ፓፔ ይህ ተሞክሮ እንዴት እንደጠቀመው ይናገራል። በአሜሪካን ኤምባሲ በኩል ለወጣቶች የተመቻቸ ፕሮግራም ነበረ። አለንት ያለን እና ስራዎች ስንሰራ የነበረ ወጣቶች ተሰባስበን ተገናኝተን ነበረ። ሌላም ተጓዳኝ ደግሞ ከሂፓፕ አርቲስት ነኝ። በአማርኛ ነው ሂፓራፕ ማድረገው እና የትኩስ የሆኑ ሀሳቦችን ወጣቶች የሚያነሳሱት ነገሮችን ብዙ ጊዜ የሚሰራው ስለ ሀገር፣ ስለወጣቶች ነው የሚሰራው እና አብረውኝ ደግሞ የግሪፊቲ አርቲስት በስዕል ሙያ ያላቸው ግድግዳ ላይ የሚስሉ ግሪፊቲ አርቲስቶች፣ ኤምሲዎች በዲጄ ነበረ እና በጣም ቆንጆ ጊዜ ያሳለፍነው የነበረው በጣም ፕሮፌሽናል የሆኑ ሰዎች ነበር የመጡት። እዚህ ሀገርም በዛ ሌቭል ማናገኛቸው የነበሩ ሰዎች ነበሩ፣ እነ ጄሲ፣ እነ ቡክ እና በሙሉ የዲጄ ቲሞቹ፣ የዳንስ ግሩፖችም ነበሩ ዳንስ ስልጣኞችም። በጣም ፕሮፌሽናል የሆኑ ሰዎች ናቸው። ቆንጆ የሆነ የእውቀት ሽግግር አድርገውልን ሰርች ፋይድ አድርገውን። ፕሮግራሙ የተፈጸመው የአሜሪካን ኤምባሲ ቃል አቀባይ ጆን ካፕሪስ ይህን መሰል ፕሮግራሞች ወደፊትም የኢትዮጵያና የአሜሪካን የባህል ሽግግርና ልውውጥ ለማጠናከር እንደሚቀጥሉ ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ